የወጣቶች አለም ጤና ይስጥልኝ ውድ የወጣቶች አለም ዝግጅት ተከታታዮች ጀርመን ሀብታም ሀገር ብትሆንም በቅርቡ ይፋ የሆነ አንድ ጥናት እንደሚጠቁመው አንድ አራተኛ ያሉ ወጣት ለድህነት ተጋልጧል ይህንን የሰማው ኢትዮጵያዊ ወጣት አበራ እንዲህ ድህነትን የተጎናጸፍ ነው እኛ ኢትዮጵያውያን ብቻ መስሎኝ ነበረ ለካ አውሮጳም አለ ሲል አስተያየቱን አጋርቶናል ስሙ እንዲገለጽ ያልፈለገው የዩኒቨርሲቲ ተማሪ ደግሞ ከወላይታ ሶዶ ጀርመን ሀገር ላይ ይህንን ያህል ወጣት በድህነት መኖሩ አስገርሞታል። እውነት የማይመስል ዜና ነው። ምክንያቱም እኛ ጀርመንን ምዕራባውያን የምናስባቸው በኢኮኖሚም፣ በማህበራዊም በሁሉም ነገር ከፍ ያሉ ያደጉ ሀገራት ናቸው። በዛ ላይ ደግሞ ወጣቶች እንደዚህ በድህነት ይኖራሉ ብለን አንጠብቅም። ድህነት ግን እንዴት ይገለጻል? በዚህ በምዕራቡ ዓለም ጥናት መሰረት እንደ ጎርጎሪዎስ አቆጣጠር በ2023 ዓ.ም 12 ሚሊዮን የሚሆኑ ሰዎች ጀርመን ውስጥ ድሃ ወይም ለድህነት የተጋለጡ ነበሩ። በዝርዝር ስናየው አንድ ብቻውን የሚኖር ሰው ግብር ከከፈለ በኋላ በወር 1310 ዩሮ ወይም ከዚያ በታች ገቢ ያለው ከሆነ የድህነት ጫፍ ላይ ይገኛል። እድሜያቸው ከ18 እስከ 24 ዓመት የሆኑ ወጣቶች 25 በመቶ ያህሉ በዚህ መስፈርት መሰረት ድህነት ያጠቃቸዋል። በተለይ ከፍተኛ ወጪ የሚያስወጣቸው የቤት ኪራይ ሲሆን፣ ለዚህም ካላቸው የወር ገቢ 40 በመቶ ወይም ከዚያ በላይ ለቤት ኪራይ ያወጣሉ። ይህ ኢትዮጵያ ለሚኖሩ አዲስ ነገር አይደለም። በአውሮፓ ካለው ችግር ጋር ለማነጻጸር ይከብዳል። በዚህ ጋር ያለው ምናልባት አውሮፓ የቤት ኪራይ ነው። ወጣቱ ተማሪዎችን ዜናው እንዳየሁት ከሆነ አርባ በመቶ ያክሉ እንዲኖሩ በድነት የሚያስችላቸው እዚህ ግን የዕለት ጉርስ ለማግኘት ነው ወጣቶች የሚቸገሩ። እኛ የዩኒቨርሲቲ ተማሪዎች የከፍተኛ ትምህርት ተቋማት ነን። በአፍሪካ ሌቭል ግን ዩኒቨርሲቲዎች ያን ያክል ተማሪዎችን የመመገብ አቅማቸው እየተዳከመ ነው። ተማሪዎች እዚህ ጋር ችግሩ ከምዕራባውያን ስታንዳርድ ሊቪንግ ስታንዳርድ ጋር ሳይሆን የዕለት ጉርስ ለማግኘት ነው አሁን ወጣቱ እየተቸገርን ያለን እኛ። የዕለት ጉርስን ለመሙላት ደግሞ ስራ ያስፈልጋል። በወላይታ ሶዶ የመጨረሻ ዓመት የዩኒቨርሲቲ ተማሪ የሆነውና ስሙ እንዳይገለጽ የፈለገው ይህ ወጣት ወደፊት በተማረው መስክ ስራ የማግኘት እድሉ የተመናመነ እንደሆነ ያውቃል። ይሁንና አለመማርም መፍትሄ ሊሆን አይችልም። አሁን ላይ አጠቃላይ በአፍሪካም በለው በኢትዮጵያ የስራ ማግኘት እድሉ በጣም ዝቅተኛ ነው። ሙስና አለ አለመረጋጋቶች፣ ጦርነቶች አሉ። ስራ ለማግኘት ወይ ገንዘብ መክፈል አለብሽ፣ ወይ የባለስልጣን ቤተሰብ መሆን አለብሽ። በእጅ አዙር ነው ስራ የሚገኘው፣ ዳይሬክት አይደለም ሰው በተማረበት አለም ስራ የሚገኘው። ያኔ ያን ስናስብ ተስፋ አስቆራጭ ነው። አብዱ መሐመድ ግን ተስፋ መቁረጥ አይፈልግም። በሚኖርባት አፋር ክልል ሰመራ ከተማ ከወንድሙ ጋር እየሰራ ይገኛል። ካልሰሩ ስራ አይገኝም፣ ወይ ወጥቶ ካልፈለጉ ጥረት ይፈልጋል፣ ትግል ይፈልጋል ስራ ዝም ብሎ ቤት ተቀምጦ እኮ ስራ የለኝ የሚባል የሚሉ አይነት ወጣቶች አሉ። ግን ስራ ራሳቸው መፍጠር የሚችሉበት መንገድ አሁን ያው እየተሻሻለ ነው እየተቀየረ ነው ብዙ ነገር ሀገራችን ላይ እና ስራ ራሳቸው መፍጠር የሚችሉበት መንገድ እየተፈጠረ ነው። አሁን ኦኬ ከወንድሜ ጋር ነው የምሰራው አልክ። ምናልባት ስለ ስራችሁ ባጭሩ ልትገልጽልኝ ትችላለህ? እኛ ህትመት ቤት ስቴሽነሪ፣ ፕሪንቲንግ እና አድቨርቲንግ እንደዚህ አይነት ስራ እየሰራን ነው። አብዱ ስለ ጀርመንና የወጣቶች ድህነት ሲሰማ እንደተገረመም ገልጾልናል ያልጠበኩትን ነገር ነው ያነበብኩት እዚህ አካባቢ በኛ ስታንዳርድ እንደውም በጣም የተሻለ በሚባል ደረጃ ይቻላል ማለት ይቻላል እዚህ ያው በእኛ ሀገር አብዛኛው ራሱን ችሎ እንትን የሚል የለም ቤተሰብ ጋር ነው የሚኖረው ስለዚህ ወጪውን ይቀንስለታል ነው የምትለኝ አዎ ወጪው ይቀንሳል በእርግጥ ወላጅ ቤት እስከተኖረ ድረስ በጀርመንም ሆነ ኢትዮጵያ ወጪን መቀነስ ይቻላል፣ ግን ሁሌ ወላጅ ቤት አይኖርም። በርካታ ኢትዮጵያውያን ወጣቶች ተሞክሯቸውን እንዳካፈሉን ከሆነ የቤት ኪራይ ወጪያቸው ከገበያቸው ጋር ሲነጻጸር ከጀርመን የባሰ ነው። ኤልያስ በማስተር ኦፍ ሳይንስ የዩኒቨርሲቲ መምህር ነኝ ይላል። ከደሞዜ ተቆርጦ ከሚደርሰኝ 10700 ብር ለቤት ኪራይ 6450 ብር ከፍላለው። ውሃና መብራትን ጨምሮ ለባለ አንድ መኝታ ኮንዶሚኒየም ቤት ይህ ከ60 በመቶ የተጣራ ገቢ በላይ ነው። ያሳዝናል ካለ በኋላ አንድ የሕክምና ዶክተር 10600 ብር የሚቀጠርባት ሀገር ላይ ነው ያለ ነው። ይህ እኩ ወደ ሱዳንም ያሰድዳል ብሎናል። ተመሳሳይ ተሞክሮውን ያካፈለን ዶክተር ምትኩ ይባላል። የ27 ዓመት ወጣት ኢትዮጵያዊ ጠቅላላ ሐኪም ነኝ ያለን ምትኩ በአሁኑ ሰዓት እዚህ ሀገር ላይ አይደለም። ስራ የሌለው እኔ በደሞዜ በቀን ሶስት ጊዜ መብላት አልቻልኩም። ሀገራችን ለተማሩ ሰዎች ሲውል ከሆነች ሰነበተች ብችል ወደ ተሻሉ ሀገሮች፣ ካልሆነ ደቡብ ሱዳን መሄድ ብቻ ነው ሀሳቤ። በሀገሩ እንደኔ ያዘነና ተስፋ የቆረጠ ያለ አይመስለኝም ብሎናል እንደ ሐኪም ምትኩ ተስፋ የቆረጡ ሌሎች ወጣቶችም ስለ የኑሮ ሁኔታቸው ገልጸውልናል። ሲሳይ በአማራ ክልል የሚኖር ወጣት ነው። የቴክኒክና ሙያ ተማሪ ቢሆንም በተማረበት ሙያ ስራ አላገኘም። አይደለም በሙያ በአሁን ሰዓት የቀን ስራ ለመስራት በጣም ከባድ ነው። ምክንያቱም በተለይ አማራ ክልል የሰላም የለም። የምንፈልገውን ነገር አለማግኘት ራሱ ድህነት መስሎ ይታየን ነበር። አሁን እንግዲህ ያለንበት ሁኔታ ግን በጣም ከባድ ነው። አለም ሰግድም በአማራ ክልል ነዋሪ ነው፣ በባህር ዳር ከተማ በቃ እኛ አካባቢ አሁን ስራ አፈሳ ነው። በቃ ወጣቱ ተስፋ በመቁረጥ ውስጥ ነው ያለው። አብዛኛው ሰው እንደዚህ ወደ ቻካ ለመግባት ምናምን የሚያስበው በቃ ምንም ተስፋ ሰጪ ነገር የለም ሀገራችን። የመንግስትን ችግር አለ፣ የማህበረሰብን ችግር አለ እና በቃ በጣም አስቸጋሪ ነገር ነው። አሁን ምግብ አንድ ምግብ ወይም ቁስ ወይም ምሳ ለመብላት ነው ሳንታብሪ ያስፈልጋል ግዴታ አነስተኛ ቦታ ነው። ሌላ አሁን ሀገራችን ላይ በጣም ትልቁ ችግር ግጭት ነው። እነዚህ ግጭቶች በድርድር ቢፈቱ ጫካ የገቡትም መንግስትም የሆነ የሚያቀራርባቸው ነገር ፈልገው እርቅ ቢፈጸም ሀገራችን ያለው ሀብት በሁላችንም በቂ ነው ነው ብዬ ስምረት አበስ ምን ይላል። አሁን እኔ እንደ አንድ ወጣት በደቡብ ኢትዮጵያ ዲላ ከተማ በአንድ የመንግስት መስሪያ ቤት ተቀጠሪ የመሰራ ሲሆን ወራዊ ደሞዜ በአዲሱ ደሞዝ ስኬል መሰረት 7424 ብር ነው። ይሁንና ከዚሁ ደሞዜ ላይ በሆነው ባልሆነው ተቆራርጦ ብጄ አምስት ሺህ ቢደርስም የኑሮ ውድነት ጫናውን መቋቋም ካለመቻሌ ባለፈ በስራ ላይ የቆየሁባቸው ሶስት አመታት የራሴ የምለው ነገር የለኝም እና የኑሮ ሁኔታው እየተባባሰ እየመጣ መቋጫ የሌለው መሆኑ አስፈሪ ያደርጓል። ይበልጡኑ ደግሞ በአካባቢ የሚገኙ ወጣቶች እውቀትና ጉልበት እያላቸው በስራ ማጣት ሲሰቃዩና በተስፋ መቁረጥ ሲባዘኑ ስመለከት ይበልጥ ሐዘን ይሰማኛል። አሁን ላይ እኔን ጨምሮ በርካታ ወጣቶች ተስፋ በመቁረጥ የጥቁር መዝገብ ጅማሮ የሆነውን ህገወጥ ስደትን መርጠን በጉጉት በመጠባበቅ ላይ እንገኛለን ይላል መስረተ አብ። አሌክስ ነኝ ያለን ደግሞ በሀገረ ጀርመን የሚኖሩ ወጣቶች የሚያገኙት ገቢ ለቤት ኪራይ ክፍያ የሚውል በመሆኑ በወጣቶቹ ህይወት ላይ ለውጥ እንደማያመጣና የወጣቶች ሰርቶ የመለወጥ እጣ ፋንታ አደጋ ላይ መውደቁን ያመላክታል። በተመሳሳይ በኢትዮጵያም የሚስተዋለው ይሄ ነው። ምንም እንኳን ሀሳቢ በጥናት ያልተደገፈ ቢሆንም እኔ ከመቀሌ ዩኒቨርሲቲ በ2009 ዓ ም በመጀመሪያ ዲግሪ ተመርቄ በአንድ የመንግስት መስሪያ ቤት ውስጥ በሚዲያ ሞኒተሪንግ እና አናላይስስ ባለሙያ ነት ተቀጠሬ ላለፉት አምስት ና ስድስት ዓመታት የሰራው ሲሆን በሙያ ሰርቼ የማገኘው ገቢ ከቤት ኪራይ ወጪ እየዘለለ ምንም ለውጥ የማያመጣና በዚህ ወጣትነት ዘመኔ አሁን ባለው የኑሮ ሁኔታ ሰርቶ መለወጥ ቀርቶ በልቶ ማደር በራሱ ሌላ ፈተና እየሆነ መምጣቱ የአደባባይ ሚስጥር ነው ሲል ተሞክሮውን አካፍሎናል። ሀብታሙ ወንድሙ ደግሞ የቤት ኪራይ ከኑሮ ውድነት ጋር ተዳምሮ በጣም አስጊ ሆኗል። ሶስት በአራት ክፍል ቤት እኔ በምኖርባት መቱ ከተማ በተመጣጣኝ ዋጋ ለማግኘት አዳጋች ነው ይለናል። አሁን አንድ ሰራተኛ ቅርቡ በተሻሻለው ደሞዝ እስከ አራት ሺ ስምንት መቶ ምናምን ዝቅተኛው እዛ ተቀጥሮ ቤተሰብ እያሳደረ ቤት ኪራይ ደግሞ ትንሽ ሶስት በአራት የሆነች ቤት ሁለት ሺ ምናምን ብን ነው ያ ነው እንግዲህ ወጣትም ሆኖ ልጅ ያለው ልጅም ማስተማሩ ላይ መመገቡ ላይ ትንሽ ይከብዳል። ስም ያልገለጸ አንድ ወጣት በሀገራችን ለወንዶች ያለው የስራ እድል በትንሽ ደሞዝ ወይ ለቀለብ ብቻ መከላከያን ወይም አማጺ ቡድንን መቀላቀል ሲሆን፣ ለሴት ታዳጊዎች ደግሞ አረብ ሀገር ተሰዶ የመንግስት ኤጀንሲዎችንና የኢትዮጵያ አየር መንገድን ገቢ ማሳደግ ነው ይላል። ስሜ ተስፋዬ ጋሹ እባላለሁ። ከምዕራብ ጎጃም ፍነስ ሰላም ኢትዮጵያ ላይ አሁን እውነቱን ለመናገር መኖር ከባድ ነው፣ ሞር ደግሞ ለወጣቶቹ። የኢትዮጵያ ትምህርት ሚኒስቴር ባወጣው መግለጫ 2016 ጀምሮ አዲስ ቅጥር የለም ስለተባለ በዛም ምክንያት ወጣቱ እንዲሁ ነው የሚኖረው። ከዛ ሲማረር ምንድን ነው የሚያደርገው? ራሱን ካልፈለገው ቦታ ላይ ለምሳሌ በጣም ትንሽ እየተከፈለው ነገሮቹን ከበር የሚያደርግለት ስራ፣ እሱን የማይመጥነው ቦታ ላይ ሊገባ ይችላል። አሁን ብዙዎቹ ወጣት የተመለከቱት እንድነው ከጓደኞች በቃ እርስ በርስ ጦርነቱም ስላለ መንግስትም ብዙ መከላከያዎች መከላከያ ስራዎች ስለሚፈልግ እዛ ላይ ደግሞ ለቤት ክራይም ለምግብ የሚያወጣው ወጪ ስለሌለ ብቻ ያንከበር ስለሚያደርግለት ሳይፈልግ ወደዛ ይገባል ማለት ነው። ጥቂትም ቢሆኑ ቀደም ሲል እንደሰማችሁት የአፋር ክልል ነዋሪ አብዱና በቤኒሻንጉል ጉሙዝ አሶሳ ከተማ ነዋሪ የሆነው ቴድሮስ አይነት ተስፋ ያልቆረጡ ወጣቶችም ገጥመናል። ቴድሮስ ቢያንስ ራሴን ለማስተዳደር አላንስም ይላል። በኢትዮጵያ ውስጥ በነበረው አለመረጋጋት ባለፉት አመታቶች ትንሽ ለወጣቱ ኑሮ ላይ በጣም ጫና ነበር። አሁን ግን ከዛ መልስ ባለው መረጋጋት ደግሞ በጣም የወጣቱ ኑሮ ላይ ያለው ፋይናንሻል በጣም ከፍ እያለ መጥቷል። በተለይ እኔ በምገኝበት ቤንሻንጉል ጉሙዝ ከተማ ላይ ደግሞ በጣም የማዕድን ስራ ወጣቶች እየሰሩ ራሳቸውን የመለወጥ ላይ ይገኛሉ። አሁን ላይ ለመኖር በሚያደርጉ ጥረት ላይ በጣም የተሻለ ደረጃ ላይ ይገኛል። አሁን ስራ እየሰራው ነው እንደ ወጣትነቴ በአርቱ ላይ ምሰራለው በከአርቱ ውጭ ደግሞ በሆቴል ማኔጅመንት ተመርቄ በሆቴል ስራ ላይ ይገኛሉ በአሁኑ ሰዓት። በዚህ ተስፋ ሰጪ የቴዶር ተሞክሮ የዛሬውን የወጣቶች ዓለም ዝግጅት እናጠናቅ። ልደት አበበነኝ ጤና ይስጥልኝ።